ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የፍቅር ከተማ ድሬዳዋ ከጥቂት ወራት ወዲህ የግጭት ሁኔታዎች ብልጭ ድርግም ሲሉባት ይስተዋላል። ሰው በመሆኑ ብቻ ነው ትሬዞች መኖር የሚችለው አሁን ግን አርባ አርባ ኧረ የሚለው አስተራር ከመጣ በኋላ ስጋት ሆኗል። ሬድዋ እንድታደግ ወደ ቀደመ ክብሯ እንድትመለስ፣ እንደ ከተማ ማደግ አለባት። ከዛም በተረፈ ደግሞ ከኦሮሞ ከሶማሌው ከአማራው ከትግሬው ሁሉም ሰው ተከባብሮ የሚኖርባት ከተማም ስለነበረች ከዚህ ቀደም ይህ በብሔር ተፋፍልሽ ግዛ የሚባለው አርባ አርባ ሀያ መቅረት አለበት ብለን እናምናለን። ሬድዋ ላይ ትንሽ ችግሩ ወ ብሬዳ ብዙ ቀበሌዎች ከተማ ላይ እንደምናውቀው ብዙ ቀበሌ ብቻ ነው ያለው ገጠር ላይ ደግሞ ሰላ ስምንት ነው ያለው። ይሄ ነው ችግሩን አግዝቦ ያሳየው እንጂ ይሄ ነገር ሙሉ ለሙሉ እንደዚህ ነው ማይባል ነው። በዘርም የሆነው ስልሳም ቦታ ላይ ብቻ ነው ዘገባ ይዘናል። እሁድ ህዳር 30 2011 ዓ ም ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና፣ ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተነን። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አምሽታችኋል! ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በሮይተርስ የዜና ወኪል ዘገባ መሠረት ዛሬ በሱዳን ምስራቃዊ ግዛት በአልገዳሪፍ በደረሰ የሄሊኮፕተር አደጋ በትንሹ ሰባት የአካባቢው ባለሥልጣናት ሞተዋል። ከአደጋው ሰለባዎች መካከልም የክፍለ ሀገሩ አስተዳዳሪና ሶስት የደህንነት ባለሥልጣናት ይገኙበታል ተብሏል። በዛሬው የአውሮፕላን አደጋ ሌሎች ቁጥራቸው ለጊዜው በውል ያልተገለጸ ሰዎችም ጉዳት ደርሶባቸዋል። የክፍለ ሀገሩን የጸጥታ ሁኔታ ለመመልከት ነበር ተብለዋል ባለሥልጣናቱ ይዟዟሩ የነበረው። በትክክል የአደጋው ምክንያት እስካሁን ግልጽ አይደለም። የአልገዳሪፍ ክፍለ ሀገር በአብዛኛው በእርሻ መስኩና በግብርና ፕሮጀዎቹ ይታወቃል። አሁን በኢትዮጵያ የተጀመረው ለውጥ እንዲጠናከር ኢሃፓ የኢትዮጵያ ህዝባዊ አብዮታዊ ፓርቲ የበኩሉን ለማድረግ በጉባኤ መወሰኑን የፓርቲው ሊቀመንበር ይፋ አድርገዋል። የለውጡ መሪ ኃይሎች በሀገሪቱ እየተፈጠሩ ለሚገኙ ችግሮች የፖሊሲ መፍትሄ ያዘጋጁ አይመስሉም ሲሉ አንድ የህዝብ ድርጅት አመራር አባል ተናግረዋል። መለስካቸው አምሃ አጭር ዜና አድርሶናል። ትናንት ከቀትር በኋላ በተዘጋጀ አንድ መድረክ በአያሌ አስርተ ዓመታት ውስጥ ለመጀመሪያ ጊዜ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ አመራር አባላት በሀገር ውስጥ ይገኙ ከነበሩ አባሎቻቸው ጋር መገናኘታቸውን የፓርቲው ሊቀመንበር አቶ መርሻ ዮሴፍ ተናገሩ። አቶ መርሻ ዮሴፍ በዚህ ስብሰባ መክፈቻ ላይ እንዳስታወቁት ከሆነ በኢትዮጵያ ከቅርብ ጊዜ ወዲህ የተፈጠረው ለውጥ ኢህአፓን ከአያሌ ዓመታት የውጭ ቆይታው ወደ አገር ውስጥ ለመግባት ሊወስን እንዳስገድደው ጠቁመዋል። ኢህአፓ አሁን የተጀመረውን የለውጥ ሂደት ለማጠናከር የበኩሉን እንደሚያደርግ የገለጹት አቶ መርሻ ዮሴፍ አባላቱም አንገታቸውን ቀና አድርገው እንዲሄዱ ጊዜው መጥቷል ብለዋል። በሌላ በኩል ደግሞ በዚሁ ስብሰባ ንግግር እንዲያደርጉ ተጋብዘው ከነበሩት እንግዶች መካከል አቶ ክፍሉ ታደሰ ለሦስተኛ ጊዜ በኢትዮጵያ በተፈጠረው በዚህ የሽግግር ወቅት የለውጡ አንቀሳቃሽ ኃይሎች የለውጡን ተቃዋሚዎች ተግባራት የሚያመክሩበት ፖሊሲ ያላቸው እንደማይመስላቸው ገልጸዋል። የኢትዮጵያ ህልውና ጥያቄም ዛሬ ማስተማማኝ በሆነ ደረጃ ላይ አይገኝም። ጠቅላይ ሚኒስትሩን ለመግደል ተደጋጋሚ ሙከራዎች ተደርገዋል። የዶክተር አብይና የለውጥ አራማጅ ኃይሉ ሀገሪቱ በገባችበት የችግር አረንቋ ለመላቀቅ ከፍተኛ ጥረት እያደረጉ ቢሆንም ለችግሮቹ ሁሉ መሠረት አዲሱ የገዢ መደብ ነው በሚል እሳቤ ላይ የተመሰረተ ፖሊሲ አልነደፉም። ነድፎም ከሆነ ይፋ አላደረጉ። በስብሰባው ላይ የተለያዩ ጥያቄዎች ተነስተው ውይይት ተካሂዶባቸዋል። ፓርቲው ወደፊትም ተመሳሳይ መድረኮችን እንደሚፈጥር ተነግረዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ባለፉት ሁለት ቀናት በህገወጥ መንገድ ሲዘዋወር የነበረ 64 ዶላር ና ሀምሳ ስድስት ሽጉጦችን በቁጥጥር ስር መዋሉን የገቢዎች ሚኒስቴር አስታውቋል። ከትላንት በስቲያ በቶጎ ጫሌ ንግሥቲ ገብረ እግዚአብሔር የተባለች ግለሰብ 64 ሺህ 50 ዶላር ደብቃ ወደ ውጭ ለማሸሽ ስትሞክር ተይዛለች ብሏል። የሚኒስቴሩ የሕዝብ ግንኙነት ክፍል በዚህ ሁለት አቶ ገብረ ሕይወት ትኩሴና ዘሚካኤል ገብረ ሕይወት የተባሉ ተጠርጣሪዎች በተሽከርካሪ 302 ሞባይል ቀፎዎችን በሕገወጥ መንገድ ወደ ሀገር ለማስገባት ሲሞክሩ ተይዘዋል ብሏል። ከቅርብ ጊዜ ወዲህ የጉምሩክ ቁጥጥር ስርዓት ተጠናክሮ መቀጠሉ የተገለጸ ሲሆን ሕብረተሰቡም ሀገር የሚበጠብጡ ሕገወጥ ድርጊቶችን በመጠቆም ትብብር እንዲያደርግ ተጠይቋል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ከየመን ጠቅላላው ሕዝብ ሁለት ሶስተኛው ማለትም 20 ሚሊዮን የሚሆነው የምግብ ዋስትና የለውም። ለዚህም ዋና ምክንያቱ ያችን ድሮም ድሃ ሀገር ክፉኛ የደቆሳት የእርስ በርስ ጦርነት ነው። የዓለም የምግብ እርሻ ፕሮግራም ፋኦ፣ ዩኒሴፍ እና የዓለም የምግብ ፕሮግራም ደብልዩ ኤፍ ፒ ትላንት በጋራ ያወጡት መግለጫ ግጭቶቹ በዓለም አስከፊ ለሆነው ሰብዓዊ ቀውስ አስተዋጽኦ አድርገዋል ብለዋል። ድርጅቶቹ በመግለጫቸው አክለውም በየመን ዛሬ 15 ሚሊዮን 900 ሺህ ህዝብ ከእንቅልፉ የሚነቃው ተርቦ ነው። የሚላስ የሚቀመስ የለውም ብለዋል። በፈረንሳይ የሎ ቬስት የሚሉት የተቃውሞ እንቅስቃሴ በሀገሪቱ ዙሪያ እየተካሄደ ሲሆን ትላንት ሁለት ሺህ የሚጠጉ ሰልፈኞች ተይዘው መታሰራቸው ተዘግቧል። የፈረንሳይን የዕለት ተዕለት ኑሮ በከፍተኛ ደረጃ ማደግ በመቃወም በብሔራዊ ደረጃ በተጠራው የቢጫ ሰደሪያ ለባሾች የተቃውሞ ሰልፍ የተሳተፉት ሰዎች ብዛት መቶ ሰላሳ ስድስት ሺህ እንደሚጠጋ የሀገር አስተዳደር ሚኒስቴር አስታውቋል። ተቃዋሚዎች የፕሬዝደንት ኢማኑዌል ማክሮን አስተዳደርም ነቅፈዋል። ዛሬ የተቃውሞ ሰልፎቹ የተካሄዱት ከፓሪስ ሌላ በማርሴይ፣ ቦርዶን፣ ሊዮን እና ቱሉዝ ከተሞች ነው። 1723 የተያዙ ሲሆን 1220 እስር ቤት እንዲቆዩ ታዟል። በዩናይትድ ስቴትስ የተወካዮች ምክር ቤት ያሉ ዴሞክራቶች በፕሬዝደንት ዶናልድ ትራምፕ ላይ ከስልጣን የማባረር ሕጋዊ ሂደት ሊጀምሩ እንደሚችሉ አንድ ቁልፍ ሕግ አርቃቂ ዛሬ ተናግረዋል። የዩናይትድ ስቴትሱ መሪ በአታላዮች ተከበዋል፣ በ2016 ፕሬዚደንታዊ ምርጫ ለማሸነፍ በተካሄደውና የአሜሪካን ሕዝብ ድምፅ ለመስረቅ በተፈጸመው ደባ እጃቸው አለበት ሲሉ የኒውዮርኩ ዴሞክራት ኮንግረስማን ጄሮልድ ናድለር አስረድተዋል። በመጨረሻም የዋይት ሀውስ ቤተ መንግሥት እልፈኛ አስከልካይ ጆን ኬሊ በያዝነው የአውሮፓውያኑ ዓመት 2018 መጨረሻ ላይ ከሥራ እንደሚሰናበቱ ፕሬዚደንት ዶናልድ ትራምፕ ትላንት ለጋዜጠኞች ተናግረዋል። አሁን ጆን ኬሊ ይሰናበታሉ። የሚሰናበቱት በጡረታ ነው ብዬ መናገር እችል እንደሆን ግን አላውቅም። ኬሊ ግሩም ሰው ናቸው ብለዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ህዳር 17 2011 ዓ ም ምሽት ፕሮግራም ነው። የጨረር ሕክምና ችግር በኢትዮጵያ ተሰቃያቸው በረንዳ ላይ ወድጄ እንዳለ ስንት ነገር አየሁ። ተፈተንኩ በጣም እዛም ደግሞ እንደገና ውጣ አውረዱ መከራ ነው። ሰኞ ማክሰኞ ሮብ ሲሉ የያዝኳትን ሳንቲሜን ጨረስኳት። ከዛ ሕክምና ባለሙያዎች ከሚገባ በላይ በጣም ትራውማ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም እንደተባለው የበሽተኞቹን ራሱ በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥተው እንኳን የሚቆይበት ቦታ እንኳን የለውም። መንግስት ትኩረት አድርጎ በያ ያለበት ቦታ ይህ ማሽንም ቢተከልብን መድኃኒት እራሱ ክኒን በክኒን ነቅም አናገኝም። ስንድስት ሾታር ነው የተባለበት ቦታ አናገኝም። እኛ ስድስቱ ማሽኖች፣ ሶስቱ ማሽኖች ሀገር ውስጥ ገብተዋል። ሶስቱን መግባት እየቻሉ ወንጻ ስራ ላለቀ ነው እንዲቆይ ያደረግናቸው የተቸገሩ ጤና ጥበቃ ጥቁር አንበሳ ሁሉንም አነጋግረናል። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ድሬዳዋና በነዋሪዎቿ የሚነገሩ ችግሮቿ። ድሬዳዋ በተጠራች ቁጥር ስለ ነዋሪዎቿ ስብጥርና ሰላም የፍቅር ከተማ የሚል ሐረግም እንደ አርማ ሁሉ አብሮ ይነሳላታል። ከጥቂት ወራት ወዲህ ግን የግጭት ሁኔታዎች ብልጭ ድርግም ሲሉ ይስተዋላል። ከዚህ ቀደም ባጠናቀርነው አንድ ዘገባ የግጭቶቹ መነሻዎች ዕለታዊ ናቸው፣ ባሕሪያቸውም ጊዜያዊ ነው የሚሉ ሐሳቦችን አሰምተናል። ዘላቂ መፍትሔ ለማስፈን ግን የከተማይቱ ነዋሪ የሚያነሳው አጠቃላይ ችግር ሊቀረፍ ይገባል ይላሉ ሰዎች። ጽዮን ግርማ የተለያዩ ወገኖችን አነጋግራ በተከታዩ ዘገባዋ ትዳስሰዋለች። ወይዘሪት እጸ ህይወት ተፈሪ ትባላለች። ትወልዳ ያደገችው ድሬዳዋ ከተማ ነው። በፖለቲካ ሳይንስ የመጀመሪያ በቢዝነስ አድሚኒስትሬሽን ደግሞ ሁለተኛ ዲግሪዋን የተማረችውም ድሬዳዋ ውስጥ ነው። በተማረችው ትምህርት ከተማው ላይ ስራ ማግኘት ስላልቻለች አዲስ አበባ በአንድ ትምህርት ቤት ውስጥ የአስተዳደር ስራ ላይ ተሰማርታ እያገለገለች እንደምትገኝ ትናገራለች። ድሬዳዋ ከተማ ለነዋሪዎቿ በተለይ ደግሞ ለወጣቶች ምቹ አይደለችም ትላለች። ምቾቷን የነሳት ከተማዋ አሁን የምትተዳደርበት አርባ አርባ ሀያ በሚል የብሔር ድርጅቶችን ቆጥሮ የተደራጀ የፖለቲካ የካቢኔ ቀመር ነው ብላም ታምናለች። ከየትኛውን ብሔር ማንም ድሬዳዋን በትክክል ማስተዳደር እስከቻለ ድረስ የወጣቱም ሆኔ ነዋሪ ምንም አይነት ተቃውሞ የለም። ነገር ግን ይህ አርባ አርባ ሀያ በከተማዋ ነዋሪዎች ላይ እያሳደረ ያለ ተጽዕኖ አለማ ይባል ነው። ድሬዳዋ ቀደምት የተማሪዎች ከተማ ሆና ነገር ግን እድገቷ አሁን ላይ ከምናያቸው ከሌሎች ከተሞች ከአዳማ፣ ባህር ዳር ከተለያዩ ከሀዋሳ ይዘን እድገቷ ቁልቁል እያሽቆለቆለ ያለበት ሁኔታ ነው ያለው አርባ አርባ ሀያ መሆኑ በራሱ ውጤታማ የሆኑ ሰዎችን የተማሩ ሰዎችን ለቦታው ብቁ የሆኑ ሰዎችን አይመርቅም። ሁለተኛ ነዋሪ ፖለቲካዊ ተሳትፎ የለውም። ለምሳሌ የምክር ቤት ምርጫ ላይ ነዋሪ ምንም አይነት እውቀት የለውም። ማን ይመረጥ፣ ማን ይወክለኝ የሚለውን ነገር በአጠቃላይ ነዋሪውን የሚወክል ሰው እዛ ጋር አይመረጥም። ይህ የሆነው ደግሞ በአርባ አርባ ሀያ ምክንያት ነው። ሌላ በጣም ብዙ የስራ አጥነት ችግር አለ ድሬዳዋ ላይ ወጣቱ ስራ የለውም። በዛም ምክንያት ይሰደዳል። ድሬዳዋ በጣም የመጨረሻ ኋላ ቀርና ምክንያቱም ይ ከሌሎች ቀደምት የሆነች ከተማ ሆና እንደ ስቲዋይ ስናያት በጣም ኋላ ቀር ነች። ውሃ ለምሳሌ የድሬዳዋ ከተማ በጣም በሚያስገርም ሁኔታ የውሃ ችግር አለ። አሁን የውሃ ፕሮጀክቶች ምናምን ይታቀዳሉ ነገር ግን ፕሮጀክቶቹ ሲያልቁ ምናምን የምናየበት መንገድ የለም። ሌላ የሆስፒታል ፕሮጀክቶች ለምሳሌ ዲጾራን ማንሳት እንችላለን። ድሬዳ ውስጥ አለ የተባለው ትልቁ ይሸራል ሆስፒታል ነው። ነገር ግን እስካሁን የሆስፒታል ግንባታው መንገድ የተጓተተበት መንገድ ነው ያለው። ስለዚህ ይህ አርባ አርባ ሀያ ብሄሩ ሳይሆን ምን ከየት መጣ? ለድሬዳ ተቆርቋሪ ነኝ የሚል አስተዳድራት ግን ብቁ መሆን አለበት። ያ ሰው እዛ ጋር የሚመጣው ሰው ነው በብሄር መከፋፈሉ ፍቅራችንን አሳጥቶናል፣ እኩልነታችንን አሳጥቶናል ነው የወጣቱም ሆነ የነዋሪው ጥያቄ በአሁኑ ሰዓት ላይ ያለው። ስለዚህ ሬዶ እንድታድግ ወደ ቀደመ ክብሯ እንድትመለስ፣ እንደ ከተማ ማደግ አለባት እንደ ሌሎች ከተሞች። ከዛም በተረፈ ደግሞ ከኦሮሞ ከሶማሌው፣ ከአማራው፣ ከትግሬው ሁሉም ሰው ተከባብሮ የሚኖርባት ከተማም ስለነበረች ከዚህ ቀደም ይህ በብሄር ከፋፍለህ ግዛ የሚባለው አርባ አርባ ሀያ መቅረት አለበት ብለን እና እንሰማናለን ይህ ነው ዋናው የወጣትና የነዋሪ ጥያቄ። አርባ አርባ ሀያ የሚለው አወቃቀር የከተማውን አስተዳደር የሚመሩት የካቢኔ አባላት ከየፖለቲካ ድርጅቶቻቸው የተወከሉበት ነው። የካቢኔ አባላቱ አስር ሲሆኑ አራቱ ከኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ፣ አራቱ ከሶማሌ ሕዝብ ዲሞክራሲያዊ ፓርቲ ሶህዴፓ፣ አንዱ ከአማራ ዴሞክራሲያዊ ድርጅት አዴፓ እና አንዱ ደግሞ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደህዲን የተመረጡ ናቸው። በዚህ ካቢኔ ውስጥ ያልተካ የሚከተቱ ቀሪ ድርጅቶች ደግሞ በመንግስት መስሪያ ቤት ውስጥ ስልጣን ተሰጥቷቸው ይወከላሉ። ይህንን የውክልና ቀመር የሚቃወሙት ወጣቶች የብሔር ድርጅቶቹን የወከሉ ሰዎችን በኮታ ስልጣን የሚሰጠው አሰራር እውቀትና ክህሎትን መሰረት ያደረገ ባለመሆኑ ወደ ስራ ሲተረጎም ቅኝቱ በብሔር ላይ የተሞረኮዘ ብቻ ይሆናል ይላሉ። በዚህም ምክንያት በከተማዋ ነዋሪ ላይ ፍጥጫ ከመፍጠር ውጪ በመሰረተ ልማት ላይ ያመጣው ለውጥ የለም ሲሉ ይወቅሳሉ። ወጣት ፊለ አህመድ ተወልዶ ያደገው ድሬዳዋ ከተማ ነው። በአሁኑ ሰዓት በሀረማያ ዩኒቨርሲቲ የጤና መኮንን ትምህርት ክፍል መምህር ነው። በድሬዳዋ ከተማ ወጣቶች ከተማሩ በኋላ ስራ የሚያገኙበት እድል በጣም ጠባብ እንደሆነ የራሱን ልምድ በምሳሌ ጠቅሶ ያስረዳል። ይህም ምክንያቱም ሁለት ነው። አንዱ የመንግስት መዋቅር እነዚህ ተማሪዎች በጊዜ ሳይመረጡ በፊት ቦታ ለማዘጋጀት ሲሆን ሁለት ነው ደግሞ ከተማው ትንሽ በመሆኗ ፌዴራል ከተማ በመሆኗ የተለያዩ ወረዳዎች የተለያዩ መሰረተ ልማቶች ስለሌሉ ነው። ከዚህ ባሻገር ደግሞ ያለው ነገር ችግር አለ። ችግሩ አንድ ሰው ስራ መቀጠር ከፈለገ ወይ በዘመድ ወይ በተለያየ መንገድ ነው የሚገባው እንጂ ከፈት ነው የሪክሩትመንት ፕሮሰሱን ጠብቆ የሚለክ አይደለም ያ ነው ትልቁ ችግር። ከዚህ የስርዓት አቀጣጠር ጋር ተያይዞ ድሬዳዋ ከተማ ሌሎች ያነጋገርኳቸው ሰዎች የፖለቲካ መዋቅሩን ተቃውሞ ያነሱበታል። ለምሳሌ ካቢኔ መዋቅሩ አርባ አርባ ሀያ የሚል በችሎታ ሳይሆን በብሔር ላይ የተመሰረተ ስለሆነ ሁሉም ለምሳሌ አንደኛው የጤና ክፍሉ ከደቡብ አካባቢ ከሆነ ኦሮሞ አካባቢ ያለ የጤና ባለሙያ ወደዛ አያገኝም። የትምህርት ክፍሉ አማራ ከሆነ ሶማሌ የሆነ ወደዛ አያገኝም። ወይም ደግሞ የፋይናንሱ ኦሮሞ ከሆነ አማራ የሆነው ፋይናንስ ውስጥ አይገባም። በሙያ በእውቀት ልጆቹ በችሎታቸው እንዳይሆኑ ይሄ መዋቅር ጠልፎ ጥሏል፤ እና ሁሉም ስልጣኑ ጋር ሲመጣ ዘመዱን የመሰብሰብ ነገር አለ። ይሄ ጎድቶታል ይላሉ። አንተ እዚህ ላይ ምን አስተያየት አለ? ይህን አሳብ በከፊል እደግፋለሁ፣ በከፊሉ ደግሞ ተቃዋሚ ነኝ። የምደግፍበት በእርግጥ የስልጣን ቦታ ላይ የተለያዩ በዘር በፖለቲካ በተለያዩ የፖለቲካል ፓርቲ ነው። ኦህዲን ሊሆን ይችላል በአሁኑ ኦዲፒ፣ ወይ ደግሞ ብአዴንም ሊሆን ይችላል፣ ወይ ህዋት ሊሆን ይችላል፣ ወይ ሬፓ ሊሆን ይችላል። እሱ በስልጣን ላይ ነው እንጂ ኖርማል ሰራተኛ ላይ ይህ ችግር አለ ብዬ አላስብም። ኖርማል ሰራተኛ ላይ አንድ ሰው ኢትዮጵያዊ እስከሆነ ድረስ ሬዷም ላይ ይቆጠራል። ግን ይሄ ችግር ድሬዳዋ ላይ ብቻ ሳይሆን ሌላ ቦታም አለ። ድሬዳዋ ላይ ትልቅ ችግሩ የተገዘፈው ድሬዳዋ ብዙ ቀበሌዎች ከተማ ላይ እንደምናውቀው ብዙ ቀበሌ ብቻ ነው ያለው ገጠር ላይ ደግሞ ሰላሳ ስምንት ነው ያለው። ይሄ ነው ችግሩን አግዝፎ ያሳየው እንጂ ይሄ ነገር ሙሉ ለሙሉ እንደዚህ ነው ማይባል ነው። በዘር የሚሆነው ስልጣን ቦታ ላይ ብቻ ነው። ለምሳሌ ከንቲባው ለአምስት ዓመት ወይ ለሁለት አመት ተኩል ተኋላይ ከሆነ ከዛ በኋላ ኦም ይሆናል። ይሄ የስልጣን አወቃቀሩ ሆኖ ከዛ ውጭ ግን ለመቀጣት ለምሳሌ ሶማሌ ሆኖ ሳለ ኔትወርኩ ከአማራዎቹ ጋር ካለ ሊቀጠር ይችላል። ይሄ ኖርማሊ የመልካም አስተዳደር ችግር ነው እንጂ የዚህ ብቻ ችግር ነው ብዬ አላምንም። አንድ ነገር ደግሞ ላንሳልሽ እዚህ ላይ ማላልሰው ነገር ለምሳሌ እኔ ሁለት ሺ አምስት ተመርቄ የድሮዋ ልጅ ነኝ መጣው ቢሆን ስመጣ በጊዜው ፌዴራል እስከቀጠረን ድረስ ስራ የለኝም። ስራ አስነበርኩኝ ለስራ ጤና ቢሮ ብዙ ብዙ ጊዜ በተደጋጋሚ ጊዜ ሄጃለን ምንም መፍትሄ ልችኝ አልቻሉ ግን ከዛ በኋላ እኔ በግል ኮልጅ የሚያስተምራቸው ልጆች በመክስቲ እኔ ሌሲቪ ይዛ እያለ ካልጠራ እኔ ያስተማርኩት ልጅ ስራ ገብቶ አዩት። ብልጦራ ስራ እንዴት ገባስ ነው? አይ በዘመር ነው ምናምን የምን መልስ ነው የሚመልሱት። ይሄ በሁሉም መዋቅር ያለ ነው። ግን ይሄንን ከመተቸት ይልቅ መዋቅሩ ቢስተካከል ነው እንጂ ኖርማሊ አሁን ሁን የሚቃወሙት ሰዎች የሚያነሱት ብቻ ሳይሆን የመንግስትም ችግር ብቻ ሳይሆን ሁለቱም ነው የተደመረው አንድ ላይ። እስቲ ግልጽ አርገው ግልጽ አርገው ግልጽ ለማድረግ አሁን ለምሳሌ አርባ አርባ ሀያ ከተባለ ለምሳሌ አርባው ፐርሰንት ስለ ኦሮሞ ወይ አርባ ፐርሰንት ስለ ሶማሌ ነው የሚባለው ወይ የቀረው ሀያ ሀያ ፐርሰንት ለብሔር ብሔረሰቦች ነው የሚባለው። ይሄ ነገር በኖርማል ሲቪል ሰርቫንት ላይ እየተመገበረ አይደለም። ይሄ እየተባለ ያለው በስልጣን ላይ ነው። የስልጣኑ እኔ ብዙም አላውቅም። ሆኖም ግን እንደሚታየኝ አቀጣጠር ላይ ሰው ሲቀጠር፣ ሁማን ሪሶርስ አካባቢ፣ ሲቪል ሰርቪስ ቢሮ አካባቢ ትልቅ ችግር አለ። ለምሳሌ አንዱ ተመርቆ ሁለት ዓመት ኤክስፔሪያንስ እያለው ስራ እየጠየቀ ምንም ያልተመረቀ ከሆነ ወረዳ ዘመዱ ብቻ ኃላፊ ስለሆነ የሚገባበት አጋጣሚ አለ። ይሄ በእርግጥ መናገር የሚችል ነገር ነው። ከዚህ ውጭ ግን ብዙ ይሄ አርባ አርባ ነው ችግር ያመጣው ወይም ምናምን ባልከነገር ከሆነ አወቃቀሩና የህዝቡ ስፋፎ ነው ችግር ያመጣው እንጂ የእሱ ብቻ ነው ብዬ አላምንም። እፃ ህይወትም ሆነ ፊላ ለችግሩ መፈጠር ምክንያት ነው ባሉት ጉዳይ ላይ ሙሉ ለሙሉ ባይስማሙም በስራ ማውጣትና አቀጣጠሩ ከብቃት ይልቅ በዘመድ አሰራር የተተበተበ ነው በሚለው ላይ ይስማማሉ። በግል ስራ ላይ እንደተሰማራ የነገረን ዳዊት ታምራት በበኩሉ ድሬዳዋ በእንዲህ ያለ ካቢኔ እንድትተዳደር ከተወሰነ ወዲህ ጀምሮ የተጀመሩ መሰረተ ልማቶች አይጠናቀቁም የሚል እምነት አለው። ከተማዋ በተራና በፈረቃ ስለምትመራ አንዱ ኃላፊ የጀመረውን ፕሮጀክት ሳይጨርስ ይነሳና ሌላው ይሾማል። አዲሱ ሲመጣ ደግሞ ወይ በተጓተተ አሊያም ገንዘቡ በተመዘበረ ፕሮጀክት ላይ ስለሚመጣ መጨረስ ያቅተዋል ይላል። እርሱም በራሱ መንገድ ይጀምረውና ሳይጨርሰው የተረኛው ፓርቲ ውክልና ስለሚደርስ አቋርጦ ሄዳልም ይላል። ይሄ የፖለቲካ ስርዓት በጣም አግላይ ነው፣ ነዋሪውን ያገለለ፣ ህብረተሰቡን ያገለለ፣ ነገር ግን ብቃቱ እውቀቱ የሌለው ሰው በቦታ ብቻ መጥቶ ይህንን የፖለቲካ ስልጣኑን ተቀራምቶ የሚይዝበት ሁኔታዎች ነው እየተመቻቹ ያሉት። ስለዚህ ይሄ አካሄድ ህዝብ ለህዝብ እያጋጨ ነው። ኢኮኖሚካሊ አካሄዱን ብንሄድ እነህ ብቃት የሌላቸው ሰዎች ይህን ያሉ በስራ አፈጻጸም ላይ እስከ ቀበሌ ቀበሌ ሹመት ስራ አፈጻሚ ቀበሌ ሹመት ሳይቀር በዘርበ ቦታ እየተከፋፈለ ነው። ሹመታቸው ቦታውን ስለማይመጥ ናቸው በስነ ሰዓት ሊል ማድረግ ስለማይችሉ ብዙ እክሎች እየገጠሙ ነው። ለምሳሌ በሪፈራል ሆስፒታልና የውሃ ስራ ፕሮጀክቶችን ማንሳት እንችላለን። የፈራሮ ሆስፒታል አስር አመት በላይ የፈጀበት ፕሮጀክት ነው። ምክንያቱም እዛ ቦታ ላይ የስራ አስፈጻሚ ሆኖ የሚሾመ ሰው ኮታ ተኮር ስለሆነ። የውሃ ስራ ፕሮጀክቶችም ልክ እንደዚሁ ብዙ ቢሊዮን ብር የፈሰሰበት ነገር ግን እስካሁን ድረስ ያልተመረቀ ድልድዮች የሚጠፉበት ኮኔል አካባቢ ላይ ያለው ቱወይ ድልድይ አንደኛው ለምሳሌ ጠፍቷል። ምንድን ነው ቦታውን ሬዋን የሚያውቃት ጠፍቷል ማለት እንግዲህ ያው ጠፍቷል። ስለተለመደ ነው ያው በእኛ በኢኮኖሚ በቱ የነበረው ድልድይ ዋን ዌይ ይሆናል። በተለያዩ ነገሮች ሶሻል ሚዲያ ላይም ለማሳየት ሞክረናል። የአንደኛው ድልድይ ባጀቱ ተበልቷል ማለት ነው። በአቋራጭ እዚሁ ላይ ዲፔንድ ሆነ ሌሎች ነገሮችን መግለጽ እንችላለን። አስተዳደረ ራሱ ያመነውን የገጠር ልማት የፕሮጀክቶችን ማየት እንችላለን። የገጠር ቀበሌ ፕሮጀክቶችን ማለት ነው። የኦዲት ላይ የኦዲት ሪፖርት ላይ የወጣ የገጠር ቀበሌ ሪፖርቶች አሉ። ተከፍለው ነገር ግን ስራው ያልተፈጸመ ብዙ ስራዎች አሉ። ወጣት ፊል አህመድም ድሬዳዋ ላይ ታቅደው የሚጀመሩ የመሰረተ ልማት ፕሮጀክቶች በጊዜ አይጠናቀቁም ይላል። መሰረተ ልማት ላይ በእርግጥ በጀት ሊፈልግ ነገር ነው። አንዳንድ መሰረተ ልማቶች በበጀት ሳይሆን በክልልነት የሚታለለፍ ነገሮች አሉ። ዜናዋ ላይ ያለው ነገር ለምሳሌ አንድ ድልድዩ ይሰራ ከተባለ ድልድዩ የሚታቀደም ሁለት ሺ ሁለት ከሆነ ሚያልቀ ሁለት ሺ አራት ነው የሚባለው፣ ግን ያ ድልድይ ሁለት ሺ አስር ወይ ሁለት ሺ አስራ ሁለት ነው የሚያልቅ። ይሄ የመንግስት አወቃቀር ጋር ያለው ችግር ነው። ከምን ከመሰረቱ እስከ መጨረሻው ሳይጠና ነው ሊጀምሩት ከተጀመረ በኋላ ይሄ ነገር በሁለት ሚሊዮን ብር ወይ በሶስት ሚሊዮን ብር ያልቅ ታሰበው ፕሮጀክት ከሁለት አመት ከሶስት አመት በኋላ ኢንክሌንሽን አለ፣ የዋጋ ግሽበት አለ፣ ከፍ ይላል፣ በዛው ይቆማል። ይሄ ትልቅ ችግር ነው። ሁለት ትልቁ ግን ድሬዳዋ ላይ የመሰረተ ልማት ችግር ከህዝቡ በፊት አለማሰብ ነው። ድሬዳዋ እንደምታውቁት የምስራቅ ትልቋ ከተማ ነች። የምስራቅ ኢትዮጵያ በጣም ኢንተርናል ኢሚግሬሽን አለ። ይሄንን መንግስት አውቆ ኢንፍራስትራክቸር እየሰራ አይደለም። ከውስጥ እዛው አገር ውስጥ ያሉ ተሰዳጆች ለምሳሌ ከሺኒሌ አካባቢ ብዙ ሰዎች ወደ ድሬዳዋ ይገባሉ። ከሐረማያ፣ ከምስራቅ ኦሮሚያ ከምስራቅ ሐረርጌ ብዙ ሰዎች ወደ ድሬዳዋ ይመጣሉ። አዲስ ሰፈር ለምሳሌ ድሬዳዋ ውስጥ ከዛ አምስት ዓመት ላይ ያለው ሰፈርና አሁን ያለው ሰፈር መሬትና ሰማይ ነው። ብዙ አዲስ ሰፈሮች አሉ፣ በሁሉም ማቅጣጫ ማለት ነው። በአራቱ መቅጣጫ አዲስ መንደሮች ሲመጡ መብራት የለም፣ ውሃ የለም፣ የጤና ገብ የለም፣ ትምህርት ቤት የለም። ይሄ ህዝብ በፊት አለማሰብሩ ነው። መጀመሪያ አንዱን ከተማ ከተማ የሚያደርገው የከተማ አስተዳደሩና ኮንስትራክሽን ቢሮ ነው። ይሄ የከተማ ስራ አስኪያጅ በት ዜናዋ ይሄ ነገር ሙሉ ለሙሉ የለም ማለት እንችላለን። ከተማን ከተማ እያደርጉ ያሉት ከውጭ የመጡ ሰዎች ቤት አትቶ ቤት ሲሰሩ ሰዎች ከገበሬ መሬት እየገዙ ቤት የሰሩ ሰዎች ናቸው ከተማን ከተማ እያደረጉ ያሉት እ መንግስት ይሄ ነገር ላይ ብዙ እያሰባረ አይደለም። ያ ነገር ነው ችግር ያመጣው መንግስት ውሃ ለማምጣት ይህን ሁሉ ቤት ማፍራት አለብን። ይህን ሁሉ በግ ደግሞ ካሳ መክፈል አይችልም። ለመንግስት ቤት ነገር ማወቅ አለብን እንዳንድ ሰው ያ ነገር ስለሌለ መብራት ለማስገባት አንድ ፖሊ የሰው ቤት ግድ ውስጥ ለማስቀመጥ ብዙ ነገሮች ይጠይቁታል። ቀደም ብሎ አለማሰባቸው ትልቁ ችግር። ወጣቶቹ በከተማዋ ከተጓደለው መሰረተ ልማቷ በተጨማሪ የምትታወቅበት በስብጥር አብሮ የመኖር እሴቷ ተሸርሽሯል ይላሉ ዳዊት። ሌላኛውና አንገብጋቢ ጉዳይ ማህበራዊ ጉዳዮች ናቸው። ድሬዋ ከምትታወቅበት ብዙ ነገሮች ውስጥ አንደኛው ንግድ ስራ፣ ሁለተኛው ትራንስፖርት፣ ሶስተኛው ፍራፍሬ፣ አራተኛው ግን የሚዘፈንለትና የሚዜምለት የትም አካባቢ ላይ የሌለ የእርስ በርስ ፍቅር ነው። ይህ አርባ አርባ አርባ ብሎ የመጣው አግላይ ነዋሪውን አግላይ ድሬዳዋ ውስጥ የነበረውን ፍቅር አፍራሽ ስርዓት ከመጣ በኋላ ይህንን ፍቅራችንን የሚያወጣ ነው። ለምሳሌ በቀላሉ ሰሞኑን የተደረጉ ያሉ ግጭቶችን ማየት እንችላለን። ድሬዳዋ ውስጥ ከዚህ በፊት ይህ ስርዓት ከመፈጠሩ በፊት ድሬዳዋ ውስጥ ሰው ሰው በመሆኑ ብቻ ነው አንድ ሰው ኢትዮጵያዊ በመሆኑ አልፎም ትርፎ የትኛውን ዜጋ ጅቡታውያን አርመኖች የተለያዩ ሰዎች ድሬዳዋስ መጥተው ኖረዋል ሰው በመሆኑ ብቻ ነው ድሬዳዋስ መኖር የሚችለው ስጋት ሆኗል የእርስ በርስ ግጭቶች በጣም ተፋፍነዋል ጎረቤት ለጎረቤት ተፈቅሮ የሚኖር አብሮ ካፍሎ የሚበላ ነገር ግን አሁን ይሄኛው የዚህ ዘር አባል ነው እኛ ደግሞ እዚህ ነን ብሎ ገና በህይወት እያለ የእሱን ንብረት የሚከፋፈሉበት የሚከፋፈሉበት ቁሙ እያለ ይሄ ገሌ ወገን ነው ይሄ የገሌ ዘር ነው፣ ይህንን አጥፍደን ይህንን እንወስዳለን የሚሉ ሥርዓት አልበኝነት የሰፈረበት ሁኔታዎች ነው ያሉት። ለምሳሌ በተለምዶ ወይ ደግሞ በረጅም ጊዜ አኗኗር ድሬዳዋ ውስጥ ያለ ማህበራዊ ኑሮ አለ። አሁን በቅርብ ራሱ እንደ ምሳሌ ማንሳት እንችላለን። እኛ አካባቢ የሌላው ብሄር ከሌላ ብሄር ጋር ፕላስ ደግሞ የተለያዩ እምነቶችን አብረን እንድራለን፣ ጨፍረን እና እንሰርገን በደስታ እናወጣለን። ይሄ ነገር ግን ዘላቂነት የሚሰፋ ነው። የእናት ብሄር ሌላ፣ የአባት ብሔር ሌላ፣ ልጆች እየፈረሱ ነው። ቤተሰብ እየፈረሰ ነው። ፊላ በበኩሉ ይህ መተሳሰብ ለመጥፋቱ ሁለት ነገሮችን በምክንያትነት ያስቀምጣል አንዱ የራሱ የወጣቱ ችግር ሌላኛው ደግሞ ፖለቲካዊ ትንኮሳዎች ናቸው ይላል። ድሬዳዋ ሲባል የፍቅር ሀገር ነች የፍቅር ተምሳሌት ድሬዳዋ። እኛም በዛው ነው ያደግነው። ይህ ሙስሊም ይህ ክርስቲያን ሳይባል ነው አንድ ልብስ እየለበስን አብረን እየተጫወትን አብረን ያደግነው ይሄ የነበረ ነገር ነው። ይሄ በሁለት አይነት ነው ማ ፣ አንዱ የአሁን የድሬዳዋ ወጣት ንቃቴ ሊናው በጣም እየወረደ ነው። የድሮ ድሬዳዋ ልጅ ያነባል፣ ትምህርቱን ይማራል፣ ስፖርት ይሰራል። በዚህ ነው የሚታወቀው። የአሁን የድሬዳዋ ልጅ ግን ጫት በመቃም፣ ሲጋራ በማገዝ፣ ሀሺሽ በየመንደሩ በማጨፍ ይሄ ነው ወጣቱ ከትምህርት ርቆ ሱስጥ በጣም በሱ የጨመደ ሰው ደግሞ የቀን ገቢ ነው የሚያገኘው። የቀን ገቢ አንድ ቀን ገቢ ካገኘ የሱሱን ነገር ክትሽጠለት የማያደርገው ነገር የለም። ያንን ክፍተት አግኝተውን አሁን ጥናት ይህን እየተጠቀመ ያለው ልጆቹን በብር እየገዙ እርስ በርስ እንዲፋጁ ቢኮዝ የሀገሪቷን ፖለቲካ መበጥበጥ የሚፈልጉ ሰዎች ናቸው። ይህን ነገር ሲያቀናጁ የነበሩት እንጂ ሪዝን የለም። አሁን ለምሳሌ ጥላቻው ከየት መጣ ብሎ በሳይንቲፊክ ወይ በጥናት መልክ ቢጠና ያ ነገር የተነሳ ከቤቴ ከሁለት መቶ ሜትር በላይ አይሆንም ይህ ትልቅ ሪያውስ የመጣው ችግር መጀመሪያ ሲቀሰቀስ እኔ የተወለድኩበት አካባቢ ነው። ግን ሆኖም ይሄ ችግር ኬት ነው የመጣው ብለን ስናጠና ምንም ነገር የለም። ምን ያለው ሁለት ነገር አለ። አንድ መንግስት ሆነ ህዝብን መጥበር የሚፈልግ አካል አለ በእርግጥ በስነ ስርዓት። ሁለተኛው ግን ወጣቱ ማሰብ አቆመ። ድንጋይ የተወረወረውን ነገር ቀለም ይሁን የፈለገ ነገር ይሁን ይሰብራል፣ ያበላሻል። ያ ነው ወጣቱ ጋር የቀረው ብቃት ናቸው በጣም እየወረደ ስለመጣ ከማንበብ ስለራቁ ስራ ቅመቁም እንዳልኩ ችግር አለው። የሰው ልጅ የሆነ ነገር አለ በኦሮሞኛ አባባል ለምን ያከ ሰዳ ዘካም የሚባል ነገር አለ። እሱ ማለትም ማለት ነው ሊፈልገውን ነገር ያቃፉ ማይፈልገውን ነገር ነው የሚሆነው። ሊፈልጉትን ነገር ሲያጡ ወደዚህ ጎዳና መጡ። አሁን እንደ ሰው ልጅ እናስቀምጠው፣ ወጣቱ ቆም ብሎ ራሱ ይጠይቅ ዋ ይህንን ነገር ለምን እያረኩ ነው? ማንን ነው ጠቅመው፣ ማንን ነው ምጎዳ ብሎ ቆም ብሎ ማሰብ እነዛ እነዛ መንግስት መወጣ የሚፈልጉ ሰዎች መንግስት እርምጃ ይውሰድ። ወጣቱ ባ ያለው ነገር ይሄ ነው። ወጣቱ እርስ በርስ ተከባብሮ ተቻችሎ ልዩነት ካለ በልዩነት አምኖ አብሮ መኖር ነው እኮ። ሁሉም ሰው አንድ አይደለም፣ ልዩነት አለ። ልዩነታችን የተከባበር አብሮ መኖር እሴታችን ብናዳብር ይህ ሁሉ ችግር አይመጣም። ለምሳሌ አንድ የኦሮሞ ልጅ ወደ ሶማሌ ሰፈር ሄዶ አይሰግድም። አንድ ሶማሌ ልጅ ደግሞ ወደ ኦሮሞ ሰፈር ይሄ ለምንድን ነው? ወደ ኦሮሞ ሄዶ አይሰግድም። ይሄ የመጣው እያቅድም ያነሳሁትን ነገር ነው። እሱስ ምንድን ነው? ወጣቱ በዘፈቀደ እያቅድ ይህ የማንነት ላይ ያነጣጠረ የማንነት ላይ ማንነት ሷይሳ ሳይሆን ዘሩ ላይ ያነጣጠረ ነገር ነው። አንድ ሰው ኦሮሞ በመሆኑ ብቻ የሶማሌ ሰፈር ከሄደ ይደበደባል። ሶማሌም ደግሞ በዛው በተቃራኒ መጣ ይደበደባል። ይሄ ቅድም ያነሳሁት ሁለቱ ፖንት አንዱ ሆም ተብሎ እንደ ሲዘርጉ ይሄ ነገር እንዲነሳ ያደረጉ አካል አለ። መንግስት ስለነዚህ አካል ምላሽ አልሰጠም። ሁለት ወጣቱ ማሰብ አቆመ። በዛ ያ ጭ ዘረኝነት ነው ወደዚህ ያመራው እንጂ ይሄ ነገር መቆም ይቻል ነገር ከተሰራበት እስካሁን በደንብ የተሰራበት አይደለም። ከዚያ ለመንግስቱም አቤት ብሏል እስካሁን መልስ አልሰማንም። ህዝብ እያወያዩ ነገር በውይይት አይፈታም ያሉ ውይይት በተግባር በመለወጥ ነው የሚፈታም ችግር። ዳዊት ይህ ችግር በተለይ ላለፉት አስራ ሁለት አመታት ሲባባስ መቆየቱን ገልጾ ወጣቶች ድምጻቸውን ማሰማት የጀመሩት አዲሱ የጠቅላይ ሚኒስትር አብይ አስተዳደር የከተማውን ችግር ተረድቶ እልባት እንዲሰጥ ለመጠየቅ ጭምርም እንደሆነ ይናገራል። ነገር ግን እስካሁን ለጉዳዩ ትኩረት የሰጠ አካል እንደሌለ ምንም ምላሽ እንዳልተገኘ ይናገራል። በሌላ በኩል ከዚህ ቀደም በድሬዳዋ ከተማ በግጭቶች ዙሪያ ያነጋገርኳቸው የድሬዳዋ ከተማ ከንቲባ አቶ ኢብራሂም ኦስማን ተቃውሞ ስለሚቀርብበት አርባ አርባ ሀያ የፖለቲካ ቀመር ጠይቂያቸው ነበር። ለመሆኑ የፍቅር ከተማ የሚል ሀረግም እንደ አርማ አብሮ በሚነሳላት ከተማ የብሔር ግጭት ከየት መጣ ለሚለው ጥያቄ ማብራሪያ ከሚሰጡበት ይጀምራል። እንደምታቀ ድሬዳዋ እንደዚህ አይነት ነገር ለእኛም እንግዳ ነው። በዚህ በፊት የተለያዩ ብሔር ብሔረሰቦች ተቻች ላይ በጣም በዘመናት በፍቅር የኖሩባት ከተማ ነች። ተሰምቶም አይታወቅም እንደዚህ አይነት ግጭቶች በተለይ ብሔር እንደይቱ እናቸው አላስተፋፈሩ እንዲ አይነት እንት የሚፈቅድ አይደለም። በጣም በስበት ረብረሰቡ የሚኖርባት ብዙ ብዙ አመት ያለባት ከተማ ነች። እኔም አስበው ባለፉት ጊዜያቶች በተለይ በቅርቡ አሁን ያሳለፍናቸው ይሄ ክርር ያለ ብሔርተኝነቱ የእሱ አስተዋጽኦም ያለ ይመስለኛል። በተለይ በሶሻል ሚዲያውም በተለያየ የሚኒስትሪ ሚዲያውም የተለያየ ባለፉት ጊዜያቶች የነበሩ ቅስቀሳዎች፣ የነበሩ የተለያዩ መግለጫዎች አይ ቲንክ ለዚህ አስተዋጽኦ የዳረገ ይመስለኛል። ግን ያው በሀገር አቀፍ ደረጃ በአንዳንድ ቦታ አሁን የምናያቸው ግጭቶች ቤዚካሊ ከብሔር ሌላ አይ ቲንክ ማንነት ጋር የተያያዙ የተወሰኑ ምልክቶች እንዳሉ ዘር ማለት ይቻላል እና ብሔራዋ ላይ ከዚህ በፊት እንዲ አይነት ነገር ያልተለመደ በአሁኑ ጊዜ ለእኛ እንግዳ የሆነ ግን አብዛኛው ከዚህ አስተሳሰብ እና ከዚህ ይሄ አሁን ካሉት ችግሮች ውጭ የሆኑ ናቸው። በዋናነት ሰላም ፈላጊ ነው ይሄ ማህበረሰብ ብለን በአንድነቱን ወንድማማችነትን በአግባቡ የሚገነዘብ ተጭኖበት ሳይሆን ከሰዓት ጀምሮ ኤክሰርሳይስ አድርጎ የመጣ ማህበረሰብ ነው። የሰለጠነ ማህበረሰብም ነው። ለእንደዚህ አይነት ቦታ ሁልጊዜም በሩ ዝግ የሆነ ነው። ክፍት አደለም። እንደዚህ አይነት ችግሮች እና አሁን ግን የምናያቸው ሰሞኑ በትንንሽ ወጣቶች፣ በጣም ጩጬዎች በሚባሉ ትንንሽ ልጆች ይጀመራል፣ ግን እያደገ እየሰፋ ይሄ የብሄር መልክ በሚያስመስል መልኩ የሚይዝበት ሁኔታ እንዳለ ነው፣ እኛም ያየ ነው። ግን ጥሩ ነገሩ አብዛኛው ማህበረሰብ የዚህ አይነት አስተሳሰብ አራማጅ አይደለም። ሌሎች የተለያዩ ብሄር ብሄረሰቦችን አብረው የሚኖሩበት ስለሆነ በተለይ ችግሩ በተከሰተበት ቦታ ቶሎ ደርሰው ወጣቱንም ሌላውን የማስማማቱን ስራ የሚሰራበት እና ወደ ቦታው ለማረጋጋት ጥረት የሚደረግበት ሁኔታ ነው ያለው። አቶ ኢብራሂም ካገኘ ሆት አይቀር ደግሞ ከዚህ በፊት በጣም ብዙ ቅሬታዎች ይቀርቡ የነበሩና በይደር በይደር ስናቆየው የነበረው አንድ ጉዳይ አለ። ይሄ አርባ አርባ ሀያን የሚቃወሙ በጣም ብዙ ወጣቶች አሉ። ድሬዳዋ የብዙ ብሄር ብሄረሰቦች መኖሪያ ናት። በስብጥር ዜጎች የሚኖሩባት ከተማ ናትና እሷን በአርባ አርባ ሀያ የካቢኔ አወቃቀርታ ማስተዳደር አንደኛው ለእንደዚህ ያለ ግጭት ይዳርጋል። ሁለተኛው ደግሞ እኩልነትን፣ በአንድ አካባቢ ላይ በእኩል የመኖርን ምክንያቱም ይሄ ነገር የሱቆች መከፋፈልን እንኳን የስራ መቀጠርን፣ እንደዚህ የመሳሰሉትን ዜጎች በእኩል ሊታዩባቸው የሚገቡትን ጉዳዮች ሳይቀር እኩልነትን ያጠፋል በሚል በጣም ሰፊ እንቅስቃሴ የሚያደርጉ ወጣቶች አሉና በእናንተ በኩል ይሄን ነገር እንደ ችግር የአንደኛው ግንዛቤ ላይ በጣም ሰፊ ስራ መስራት እንዳለብን ተያየ ነው። ሰው ማወቅ አለበት፣ አሁን ይሄ ምን ማለት እንደሆነ አርባ አርባ ሀያ የሚባለው ምን ማለት እንደሆነ በጣም በስፋት ሰው ይህ ያለ ሰው አካል፣ ሌላው አካል ማወቅ አለበት ብለን እናምናለን። የተወሰኑ የግንዛቤም አንዳንዴ አመጣቱንም ጭምር ግልጽ ባለመሆኑ እንዲሁ ሲባል በተለያየ መንገድ እየተተረጎመ ያላስፈላጊ ትርጉምም ጭምር እየተጋለጠ ነው ያለው መነሻው ሲሆን ታቸዋለሽ ይሄ ሬዳዋ ይገባኛል ጥያቄ የነበረበት ነው ሁለቱ ክልሎች በዋናነት ስለዚህ ይሄን ለመመለስ ዘጠና ስድስት በቻርተር ቢያንስ እራሷን በቻርተር እንድትተዳደር ህዝብ ተወካዮች ምክር ቤት ወጥቶ በዛ መሰረት አሁን የተዳደረች ይገኛል። ከሁለት ሺ አመተ ምህረት ጀምሮ ነው የራሷ ምክር ቤ ምክር ቤት ኖሯት ሁሉንም ህዝቱ የመንግስት አካላት ይዛ በአግባቡ በህዝብ የተመረጡ አካላቶች እንድትተዳደር የተደረገችው። ከዛ በፊት ግን የይገባኛል ጥያቄዎች ስለነበረ ይህን ለመመለስ በተለይ ሁለቱ ቤዚካሊ ክልሎች በየተራው ከንቲባነት የሚሆን የተወሰኑ ቦታ ላይ እንዲመሩ እንዲ ፓርቲስፔት ሌላውም ኢንክሉዚቭ በሆነ ወይ ወስዶ እንዲ እንዲመሩ የተደረገው። ስለዚህ ይሄ የ አመጣቱ ከዚህ ከእንዳልኩሽ ከይገባኛል ጋር ታይዞ ለጊዜው መፍትሄ የተደረገበት ጉዳይ ነው። ከዛ ውጭ ግን አሁን አርባ አርባ ሀያ፣ ቅድም ባልነው መልኩ ያው ለትርጉም ተጋላጭ ስለሚያደርግ ከጣራት ፓርላማ ጋር ኦር ከተለያዩ ቅድም ባልሽን ሹክ ጋር የሚያያዝ ነገር ከስራ ድንጋ የሚያያዝ ነገሮች እንዳሉ ነው ሰው የሚያነሳው። ግን በፍጹም ከዛ ጋር የተገናኘ ነገር አይደለም። በቅርበትም ስለምንመራው ከዚህ ጋር የተገናኘ ነገር አይደለም። ቤዚካሊ ይሄ አሁን ያልኩሽ አርባ አርባ ሀያ የሚመለከተው አንድ መቶ ሀያ አካባቢ የሚሆኑ የተለያዩ የመንግስት የስራ ኃላፊነት ላይ ብቻ ይሄ ከካቢኔ ጀምሮ ማለት ነው። ስለዚህ አርባ አርባ ሀያም በዋናነት ሁለቱ ኦዲፒ ወይም በፊቱ ኦፒዶ እና የኢሶዴፓ ሁለቱ አርባ አርባ ፐርሰንት ወስደው ሀያ ፐርሰንቱ ሬዳዋ ውስጥ ላሉ የተለያዩ ብሄር ብሄረሰቦችን ታሳቢ ያደረገ በየደረጃው ውክልናም ጭምር እንዲያገኝ ታሳቢ ተደርጎ የመጣ ነው። ስለዚህ አርባ አርባ ሀያው ቅድም እንዳልኩሽ በሁሉም መዋቅር ላይ ሳይሆን እስከ ስራ ሂደት ደረጃ ብቻ ያለ ወደ መቶ ሀያ አካባቢ የሚደርስ የመንግስት የስራ ኃላፊዎችን ብቻ የተመለከተ ነው። ሶ በኔነት የግጭት መነሻ ሊሆን አይችልም። ተነጋግሮ አግሮ በዛ አይነት ተብሎ መነጋገር ይቻላል፣ በደንብ አርጎ ማለት ነው። መግባባትም ይቻላል በሰለጠነው ግን፣ አሁን ባለው ኢንቫይሮመንት አርባ አርባ ሀያውን ሚት ፋሚል አለ፣ ሀምሳ ሀምሳ ሀምሳ ሚል አለ፣ መቶ ፐርሰንትም የእኔ ነው የሚል አለ። ይሄ ሁሉ አስተሳሰቦች ባሉበት በጋራ መጥተው በአግባቡ መነጋገር በሰለጠነው ወይ መግባባት የሚቻል ይመስለ ግን ለምሳሌ እንደማስታውሰው ሱቆችን መከፋፈል ላይ የተሰሩ ሱቆችን መከፋፈል ላይ በተመሳሳይ ይሄ አርባ አርባ ሀያ ተግባራዊ ይደረግ የሚሉ እንቅስቃሴዎች እንደነበሩ፣ እንደገና ደግሞ በአፈጻጸም በአርባ አርባ ሀያ በዚህ በብሄር ተዋጽኦ ወይም በክልሎቹ ምደባ በሚሆንበት ጊዜ ደግሞ ሰዎችን ለሹመት ለማምጣት ተጽዕኖ እንደሚያሳድርና ችግሮቹን እንዳባባሰ የሚገልጹ አሉ። ከልማትም ከተጠቃሚነትም አንጻር እንግዲህ እኔ ረ ስርጅ ይዘርቻለሁ ከባለሙያ ጀምሮ ይህ ሂደቱ ያኔ የሚወያዩበትን በቅርበት አቃለው እስቴት ድረስ መውረድ አለበት የሚለውንም በደንብ በአግባቡ የተቀመጠ ነው ያለው። ይሄ አሁን ያልኩሽ አርባ አርባ ሀያ ማለት ነው። ስለዚህ ሞር በአንጻራዊነት ቅድም ከነገርኩሽ ውጪ ከሌላው አካባቢ እንዳሁነ የተባለ መልኩ ቅድም እንዳልኩሽ ማለት በብዛት እንዳለ ሆነ በአንጻራዊነት ሌላው አብሮ ሊኖረውን የተለያዩ ብሔር ብሔረሰቦችን ለማሳተፍ የተደረገ ርቀት በጣም አፕሪሼት ሊደረግ የሚገባ ጉዳይ ነው። በጣም ኢንኩንዚ በሆነ ወይ ሌላውንም ለማሳተፍ የተደረገው ጥረት መልካም ነው። ይሄ እንዳለ ሆኖ ግን ከሱ ጋር ከስራብል ጋር በተያያዘ ከቅጥር ጋር በተያያዘ በፍጹም በፍጹም የሚገናኝ ጉዳይ አለ። በደንብ ማስቀመጥ እንችላለን። አሁን እኔ ይሄ ብሔር ይሄ ቁጥር ነው ማለት አልችልም። ግን አሁን አርባ አርባ ሀያ የወሰዱት አካላቶች ኢቨን በበዚህ በሲቪል ሰርቫንቱ ቁጥሩ እንኳን ስናይ አነስተኛ የሚባል ቁጥር ነው ያላቸው። ስለዚህ በምን ታምር ከሲቪል ሰርቫንቱ ጋር በተያያዘ ከቅጥር ጋር በተያያዘ አስቀድሞ በአርባ አርባ ሀያ መስፈርት የሚገባ አካል የለም። ከሱብ ጋር በተያያዘ መመሪያ አለ፣ አሰራሮች አሉ። ይህን አሰራር መሰረት አድርገን ነው እንጂ የመጫያም የመሸጫ ሼዶችም በአግባቡ የተለያዩ አካላቶች የሚተላለፈው እንጂ ፍጹም ይሄ ከእውነት የራቀ ነው። ልክም አደለም። ሊሆንም አይችልም ሊሆንም አይችልም። ዜናዋ ላይ በጣም ስብጥሩ የሚገርም ማህበረሰብ ነው። የሆነ አካላቶችን ለይተሽ እንደ አይነት ብሄር እዚህ ቦታ ይግባል የሚባል አካባቢ አይደለም። ከዛ ውጭ ግን አንዳንዱ እውነታው የምናየው አንዳንድ ሼዶች ወይም አንዳንድ መስሪያዎች ወይ መሸጫዎች ሲሰሩ እዛ አካባቢ የነበረውን ማህበረሰብ በተለይ በዋናነት ድሮ ሲጠቀሙ የነበሩ ያለማ ቦታዎች ለማ እነዛን ቅድሚያ የሚደርስበት ሁኔታ አለ። አንዳንዴ ያጋጥማል፣ እዛው አካባቢ ያሉ አካላት ተመሳሳይ ሊሆኑ ይችላል። ስለዚህ ይሄ ከአርባ አርባ ሀያ ጋር ሊያያዝ ብቻ አይደለም ማለት ነው። ከዛ ውጭ ግን ቀበሌው ላይ በየቀበሌው ቀበሌው ነው እንግዲህ፣ እነዚህ ሼሮች በፍትሐዊነት ለመስራት ጥረት የምናደርገው ከተወሰኑ ቦታዎች በስተቀር አብዛኛው ቀበሌዎች ይኖራሉ አሉ መሸጫና መስሪያ ቦታዎች እዚያው አካባቢ ያሉ የተለያዩ የህብረተሰብ ክፍሎች በመስፈርት መሰረት የሚሰጡበት ሁኔታ ነው ያለች። እንደ ከንቲባ ኢብራሂም ኡስማን አገላለጽ ድሬዷ የነበረባትን የይገባኛል ጥያቄ ለጊዜው ለመፍታት የተወሰደ እርምጃ ነው። እርሳቸው ይህንን እንደ በጎ እንደሚመለከቱት ነው። ቅሬታ የሚያነሱት ወጣቶች ደግሞ ያኔም ቢሆን እንዲህ ያለ ውሳኔ ሲወሰን የከተማዋን ነዋሪ ፍላጎትና ሀሳብ ያላካተተ ነው በሚል አስፊተችታል። በወጣቶቹ የሚነሳውን የመሰረተ ልማት ችግር መሰረት በማድረግ የሚመለከተውን አካል በየተራ ለመጠየቅ ሞክረናል። በዚህ መሰረት ባለፈው ሳምንት ከታቀደ 13 ዓመት ከተጀመረ ደግሞ ከሰባት 7 ዓመት በላይ የሆነውን የ650 ሚሊዮን ብሩን የድሬዳዋ የሚጠጣ ውሃ ፕሮጀክት የሚመለከታቸውን አካላት አነጋግረናል። የከተማይቱ የውሃና ፍሳሽ ባለስልጣን የፕሮጀክቱ ስራ በታቀደለት ጊዜ ሳይጠናቀቅ የተገየው ለሁለት ዓመታት ብቻ መሆኑን ገልጾ በመጪዎቹ ሶስት ሳምንታት ውስጥም እንደሚጠናቀቅ አመልክቷል። እንደ ሆስፒታልና በተያያዥነት የሚነሱ ጉዳዮችን በሌላ ዘገባ እንመለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን። ቆንጆ ዘገባ ነበረ። እንግዲህ በተከታታይም ይሄንን ችግርና መንስኤውን መፍትሄዎቹንም እያነሳሽ እንደነበረው ከዚህ ቀደም በተከታታይ ሌሎችንም እያነጋገርሽ፣ ሌሎችንም ዘገባዎች እንጠብቃለን። ቆንጆ ዘገባ ነበረ፣ አመሰግናለሁ። ሰለሞን፣ እንግዲህ እንደ ሰማኸው ሁሉም ወገን ይናገራል። ስለ ድሬዷ ተመሳሳይ ጥያቄዎች ናቸው። አቀራረቦቹ የተለያየ ይሁን እንጂ ጥያቄዎቹ ተመሳሳይ ናቸውና የፌዴራል መንግስቱ ስለ ድሬዷ ምን ይላል የሚለውን ደግሞ ጥያቄ አቅርበናል። ምላሽ እየጠበቅን ነው፣ ይዘን እንመለሳለን። መልካም እንግዲህ በተለይ በእነዚህ ሜትሮፖሊታን በሚባሉ ከተሞች አካባቢ የሚስተዋሉ ተመሳሳይ ችግሮችም ስላሉ አንዱ ለሌላኛው መልስ ያዘጋጃል የሚል ተስፋም ይኖራል። አመሰግናለሁ በድጋሚ ሲሆን ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁ ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላቸው፣ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22፣ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለነው ጽዮን ግርማና እኔም ሶሎሞን አባተንን ወደ ተከታዩ ዝግጅታችን እናሸጋግራችሁ። የጨረር ህክምና ችግር በኢትዮጵያ የጨረር ህክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከዓመት በላይ ተሰቃይተናል የሚሉ ሁለት እናቶችን ይዘናል። ጉዳዩ ከአቅሜ በላይ ነው ይላል ጥቁር አንበሳ ደግሞ ማስፋፊያ ይሰራል ከተባለ አስራ ሁለት ዓመት እንዳለፈ ይናገራል ሆስፒታሉ። ጤና ጥበቃ ሚኒስቴር ደግሞ ፕሮጀክቱ ተጀምሯል፣ መሣሪያውም ተገዝቷል፣ የዘገየው ግንባታው ነው፣ በጥቂት ጊዜ ይጠናቀቃል ብሎናል። ጽዮን ግርማ በተከታታይ ዘገባዎች ተዳስሰዋለች። የመጀመሪያው ክፍል ቀጥሎ ይቀርባል። ወይዘሮ ነጻነት ሲሳይ የ6 ዓመት ወንድና የ16 ዓመት ሴት ሁለት ልጆቻቸውን ባህር ዳር ጎረቤቶቻቸው ጋር አስቀምጠው አዲስ አበባ ናቸው። ምክንያታቸው ደግሞ የማህጸን ጫፍ ካንሰር ታማሚ ሆነው ለጨረር ህክምና ጥቁር አንበሳ ሆስፒታል ከሚኖሩበት ከተማ ተልከው ነው አዲስ አበባ ቀጠሮ ተሰጠኝ ከአመት ከሁለት ወር በኋላ ይደርስሻል ተብዬ ከአመት ከሁለት ወር በኋላ ነው ቀጠሮ የደረሰኝ እስከዛን ድረስ ስለ እየተሰቃየ ነበር። በጣም በጣም የፈሴ ነበር። ህክምና በሰዓት በየቦታው ባለመኖሩ በጣም ተሰቃየ ሆነ። አመት ከሁለት ወር ማለት በጣም ከባድ በበሽታ ላይ እየተሰቃዩ ንንቱ በጣም ምጣውረዱ መከራ ነው። ሱቄት ትብዬ እንደ ልብ የለም። ዶክተር እንደ ልብ የለም። አነስተኞች ናቸው መሰል ዶክተሩ በጣም እዛውም ተሰቃያቸው። በረንዳ ላይ ወድጄ እንዳለ ስንት ነገር አየሁ። ከፋተውንኩ በጣም የት ነው በረንዳ ላይ የወደቁት? ሆስፒታል በረንዳ፣ ጥቁር አንበሳ ሆስፒታል በረንዳ ላይ እዛ ላይ ወድቄ ስንት ነገር አሳልፌ የመጨረሻ ላይ ነው ለጨረ የበቃ ዝም ብለው ነው በረንዳ ላይ የተኙት የነበረው። አዎ ምንም ነገ የለኝም፣ ገንዘቤን ጨርሸዋል ነው በግል ሕክምና። እዛም ደግሞ እንደገና ውጣ ውረዱ መከራ ነው። ሰኞ፣ ማክሰኞ፣ ሮብ ሲሉ የያስኳትን ሳንቲሜን ጨረስኳት። ከዛ ምን ያህል ግቶችም ህይወታቸው አልፏል። ጥማት አለ በጣም በሽታው ደግሞ ምግብ ካልበላሽ ይጎዳሻል፣ ምግብ አይገኝም ገንዘብ ደግሞ ከእጄ ስለሌለ እየገዛ ለምላ አንት ምስግን ነው። አጠቃላይ ብዙኑ አጠቃላይ ባህረ ያለው እየተመላለሰ ይታከማል። የሌለው ደግሞ እንደኔ እየወደቀ ምር ለመንገድ ያለለት ይተርፋል፣ ያላለለት ደግሞ ይሞታል። ልጆቹት አሁን የያዘሎት የረዳውት ሰው አለ

እሱን በማህበር ተደራሽተን እንሰራ ነበረ። እኔ ግን ወጣሁን በበሻ ምክንያት ይማራሉ ይማሩ ነበር። አሁን ግን የሚቋጠር እንዲ የለም ምሳ የሚያበላኝ የለም ብሎ አሁን ግ ተቋርጠዋል። እሱን ማን ያቆየኛል እኔ ሰዲ ብዙ ምክር ግደኝ የለም ብሎ አሁን ስምንተኛ ክፍል ነበረ አሁን አቋርጣን። ያለ ወይዘሮ ነጻነት የልጆቻቸው አባት ትተዋቸው እንደሄዱ ይናገራሉ። በህመም ላይ ችግር በችግር ላይ ደግሞ በጊዜ ህክምና ለማግኘት ተደራርቦ እንዳጎሳቁላቸውም ይገልጻሉ። አሁን የጨረር ሕክምና አግኝተዋል፣ ግን በጣም ስር ከሰደደ በኋላ በመሆኑ የመዳን ተስፋቸውን ቀንሶባቸዋል። የልጆቻቸው ነገር ደግሞ አሳስቧቸዋል። ሌላዋ የሶስት ልጆች እናት እንደሆኑ የነገሩኝ ወይዘሮ ባትሪ ፉፋ ህመማቸው ተመሳሳይ ነው። ካሰላ ነው መጣው። ያኔ ስለምተሰኝ አሰላ ሆስፒታል እጄ ጥቁረን በሳይድ የተባልኩና ተመርምሬ የምችል እዚህ ውጤት መጣና በሁለት ወር ተመለሰልኝ። ከዛም በኋላ ቀጠሮ ተሰጥቶች ከቀጠረው በኋላ ሶስት ወር አራት ወር ሲባል በሽታ ስሬ ሳይሰድብኝ እያልኩት ወደ አስር ወር ቁጭ አልኩት። ካሰን ላይ እየመጣ እየተመላለስኩት መንገድ ላይ እያደር በረንዳ እያደርኩት እየተሰቃየው አስር ሰብዶብኝ በአስረኛ ወሬ ብርሽን ተደረኩት። ብርሽን ተደርጌ ገብቼ አስመለስ ደግሞ ጠረፍ ተባልኩት። አሁን እየወሰድኩ ነው፣ ግን እኔ መድኃኒት ማገኘት አልቻልኩም። እንደ እንደኔ እስካሁን ድረስ እየፈሰሰ ነው። ምንም ሕክምናም በስራቱ ያገኘት ነገር የለም። በረንዳ ላይ ነው የምናድሮ። በምኖ የሚበላ ቁጥረን በሳኒ በዚህ ላይ ውሃ መከራ ነው። እዛ የምንታጠፍ የለም። አልጋ መከራ ነው። በረንዳ ላይ ነው የምናድሮ። ትራንስፖርት ደግሞ የለም። ከዛ እየመጣ ምን እያልኩት እየተሰቃየች በቃ ተሰቃይቼ እኮ ነው ይህና። እራሱ ያገኘት ዘመድ የለኝ፣ ምን የለኝ፣ ገንዘብ የለኝ። እየተሰቃየን ነው ያለ እስካሁን ድረስ ሆስፒታል ስንመጣ በቂ ሕክምና ያናደን ዶክተር የለም እየተባለ ከሀገራችንን ስንመጣ አንዴ መብራት ጠፍቷል ስባል አንዴ ማሽን አንድ ነው ስባል፣ እየተሰቃየ ነው። አሁን በአስራ ሁለት በቀደም መብራት ላይ ላይ ተበላሽቶ ነበር አንድ አስራ አስር ደቂቃ መብራትና ማሽን ጠፍቶ ተኝቼ ነበር። እዛ ጨለማ ውስጥ ሳልሞት ማሽን የለም በቂ አክሞች የለም ዶክተር ወደኛ ሀገርም ይሁን በየዞናችን በየሀገራችን የለም መንግስት ትኩረት አድርጎ በየአለበት ቦታ ይህ ማሽንም ቢተከልብን እ መድሀኒት ራሱ ክኒን በክኒን አናገኝም ነው የተባለበት ቦታ አናገኝም እኛ ማግኘት አልተቻለም ምንም ነገር የለንም እኮ ስለዚህ እኛ በጣም ተቸግረናል በሽታ የሚቻል የሰው አፍ የሚቻል ኑሮ እያገላመጡ በስድስት ወር እየተቀጠረ በአስር ወር እየተቀጠረ ውሃ በአቅሙ ስንት ይሰቃይ። ይሄ ደም ማለት ግም ነው። ግም ጋር ከሆነ የምንኖረው ማለት ነው። ግን እሱን አናገኙ ውሃ ትልቁ ነው። በአቅሙ ሌላ ይቅር። በዚህ ላይ መሚታ አናገኝም። በረንዳ ላይ ነው የምናድረው። ከሀገራችን ስንመጣ ደግሞ እየማና ምትሆ ነው ትራንስፖርት። መኪና ራሱ በሽተኛ ነን ካሉ አይጭንንም። እኛ በሽታ ጭነን አንዴት በሽተኞች እያል በለመና ገዘብ ለምን? እነሱ ራሱ ተሳፍሮ አሳፍሮ ወደዚህ ያመጣው። እሺ ማን ነው ልጆችዎትን የሚጠብቅሎት? እዛ ለምን እሷ ጋር ትቻት መጣ? ባለቤቶት የሉ? የሉ፣ ባለሜ የለኝም። መሬትም ምንም ምንም እዛ ጋር ብቻ ነው አለ እንጀራ ከዚያ ላይም የህይወታ ምነት ልጆችን በሚየሜዳ አራድሴ የመጣው የካንሰር ስፔሻሊስቱ ዶክተር ወንድማገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው። የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ሕክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የህክምና ባለሙያዎችን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ። ሕክምና ባለሙያዎች ላይ በጣም ትራውማታይዝ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም እንደተባለ የበሽተኞቹን ራሱ። አንድ ትልቁ ነገር በሽተኛ በሽተኛ መሆኑ ጎጂ መሆኑን ራሱ የማያውቁ ህብረተሰቦች አሉ። ትንዛቤያችን ከሚገባ በላይ አነስተኛ ነ እዛ ላይ እንደገና በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥቶ እንኳን የሚቆይበት ቦታ እንኳን የለውም ሽተኛው ይጠብቅበት ማለት ነው። ህክምናው የጨረር ህክምና አብዛኛው ጊዜ በተመላላሽ ህክምና ነው የምንሰጣቸው። ያንን ሁሉ ለመከታተል የተወሰኑ ድርጅቶች አሉ። የግለሰብ ድርጅቶች፣ የሀገር በቀል የሆነ እንትኖች። አንድ ሁለተኛ፣ ሌላ ደግሞ የካንሰር ማህበር ሽተኞች ቪክቲሞቹ አሶሴሽን አለ። የተወሰኑ ድሃ ነው፣ ሌላ ምን የላቸው። የሚጠራሉትን ወስዶ ያሳድረው፣ አብልተው አጥጥሰው ያመጣቸዋል፣ ለጨረር ህክምና ቀርባሉ ግን ያ በቂ አይደለም። ከሚቀጠ በሽተኛ ለምርመራ ለህክምና እንገላታል። የእኛ ሪስፖንሲቢሊቲ አከብ ነው። ያንን ነገር ለማድረግ ግን በጣም ከባድ ነገር ነው። ትልቅ ፈተና ነው። ህክምና ባለሙያዎችም ከሚገባ በላይ ትራውማታይዝ ናቸው። ሜንታሊ ከሚገባ በላይ በጭንቀት ውስጥ ነው ተወጥረው የሚሰሩት። የጨረሩ ብቻ ሳይሆን እንደገና ተጨማሪ የኬሞተራፒ የሚባል በደም ስር የምንሰጠው ካንሰር መድኃኒቶች አሉ። እነሱም ኮንቲኒቲ የላቸውም። አንዳንድ ይኖራሉ፣ አንዳንድ አይኖሩ። የለም ብሎ ለማለት በጣም ከባድ ነው። በመንግስት ቤት የሌሉ በፕራይቬቶች ኖሩና ግን ገንዘቡ ያው ኬሞቴራፒ ሰዎቹ ማንኛው ወገን እንደሚታወቀው በጣም ኤክስፔንሲቭ ነው፣ በጣም ከሚገባ በላይ ያንም ቶሎሬት መግዛት ስለማይችሉ መድኃኒቱን ሳይወስዱ ሳያቋርጠው ጥለው የሚሄዱ በጣም በርካታዎች ናቸው። በጥቁር አንበሳ ሆስፒታል የሚገኘው የካንሰር ሕክምና ማዕከል ብቸኛው እንደሆነ ዶክተር ወንድማገኝ ይናገራሉ። የጨረር ሕክምናው የሚሰጠው በዚህ ማዕከል ብቻ ነው። ረጅም ጊዜ ተራ በሚጠበቅበት ወቅትም የበሽታው ደረጃ ከፍ የሚልበት መንገድ ሰፊ ነው ብለዋል። በሽተኛው አርሊ መጥቶ ምክንያቱም መጠበቅ ስላለበት ከአንዱ ደረጃ ወደ ሁለተኛ ደረጃ ወደ ሶስተኛ ደረጃ የማደግ ነገር አለ። ሲጠብቁም የሚሞቱ በሽተኞች በጣም በርካቶች ናቸው። ግን እኛ ባለው ሪሶርስ በፊት መከቱ ብቻ ነው። በኦሊ ሴንተር ነው ሁለት መሳሪያዎች ነው ያሉት ኮባልት የሚባሉ የጨረማ ምንጭ መሳሪያዎች ነው የምንጠቀመው። ከነዛ ውስጥ አብዛኛው ጊዜ አንዱ ብቻ ነው የሚሰራው። በዛ ነው ከሚገባው በላይ ረዥም ወረፋና እንግልት ነገር የሚደርሰው ይህንንም ያው መንግስት በተቻለው መጠን ሪፒትሊ ኦልሞስት አስር አመት አስራ ሁለት አመት ይሆነዋል የሆነ ኤክስፓንሽን ፕሮግራም አለው አምስት ሴንተሮች በኢትዮጵያ ውስጥ ሳፋል ተብሎ ከተጀመረ ቆይቷል። በነስካሁን ድረስ ኮንስትራክሽን ላይ ናቸው እንጂ ሌላ ቦታ የተጀመረ ሕክምና ነገር የለም። ዶክተር ወንድም አገኝ የተለያዩ ጥናቶችን ጠቅሰው እንደሚናገሩት በአሁኑ ሰዓት የማህፀን ጫፍና የጡት ካንሰር ታካሚዎች ቁጥር እየጨመረ ነው። ቢያንስ የተጀመሩት ዩኒቨርሲቲዎች ሕክምና ማዕከላት ቢጠናቀቁ ችግሩን መቀነስ ይቻላል ይላሉ። በተጨማሪም ያለውን ከፍተኛ የባለሙያ እጥረት ማሳደግ አብሮ ሊታይ የሚገባው ጉዳይ እንደሆነም ይናገራሉ። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን የካንሰር ህክምና ማስፋፊያ ማዕከላቱ ግንባታ ለ12 ዓመታት ዘገየ መባሉን ባይቀበሉም ለአምስት ዓመት መሆኑን ግን ያረጋግጣሉ። ጥቁር አንበሳን ማስፋፊያ ጨምሮ አምስት ቦታዎች ላይ አይደር መቀሌ ላይ፣ ጎንደር፣ ጅማ፣ ሐዋሳ እና እነዚህ ላይ አምስት ተጨማሪና የጥቁር አንበሳ ማስፋፊያ ከጀመርን ወደ አራት ዓመት ነው። ጤና ጥበቃ ሚኒስቴር አሳይመንት ወስዶ ከዩኒቨርሲቲ እነዚህ ደግሞ የጠቀስኳቸው የዩኒቨርሲቲ ሆስፒታሎች ስለሆነ ከዩኒቨርሲቲ ሆስፒታሎች ጋር ተነጋግረን ግንባታውን የዩኒቨርሲቲ ሆስፒታሎች እንዲሰሩ ማሽኑ በጣም ኤክስፔንሲቭ ማሽን ነው። ሁለት ከሶስት ሚሊዮን ዶላር የሚሸጥ ማሽን ነው። አስመጠን ማስገጠም እና ሌሎች የተያያዥ ነገሮችን ደግሞ ጤና ጥበቃ ሚኒስተር እንዲሰራ ተነጋግረን ግንባታው ነው። ስድስቱ ማሽኖች ሶስቱ ማሽኖች ሀገር ውስጥ ገብተዋል። ሶስቱን መግባት እየቻሉ ሕንፃው ስራ ላለቀ ነው እንዲቆዩ አደረግ ናቸው። በአሁኑ ሰዓት እንግዲህ ግንባታ እንደሚመለከት የመቀሌ ላይ ያለው የአይደር ሆስፒታል እየተሰራ ያለው ስልሳ ፐርሰንት ፊዚካል አስተጣጠም ላይ ነው ያለው በሶስት ወር ውስጥ ያልታል ተብሎ ነው እንግዲህ አሁን ከፕሮጀክሽን የተሰጠን ከዩኒቨርሲቲ የጎንደሩ ዘጠና አምስት ፐርሰንት ተጠናቋል። አንድ ወር ነው የተሰጠን። የጅማው መቶ ፐርሰንት ተጠናቆ አንዳንድ የኢንስታሌሽን እና የመሳሰሉ ስራዎች ነው የሚቀሩት እ እየተሰራ ነው። የሐዋሳው ዘጠና አምስት ፐርሰንት ተጠናቋል። እሱም በአንድ ወር ውስጥ ነው የጥቁር አንበሳው እንደ ጅማው መስፋፊያው መቶ ፐርሰንት ተጠናቆ የኢንስታሌሽን ነው እየጠበቀ ያለው። የሀረሩን ተመሳሳይ ስለዚህ በሐረር በጥቁር አንበሳና በጅና ያለውን ማሽኑን ተከላ የጀመርን ነው። ከማሽን ተከላ በኋላ የኮሚሽን ስራ የመሳሰሉትን ይዘ ከለ ወደ ፍረጋ ለሚያስባሉ የሐዋሳውና የጎንደሩ አንዱ የአይተር ደግሞ ሶስት ወርች ነው ግንባታ እየጠበቅን ያለ። ስለዚህ ግንባታው በጣም ዘግይቷል። የማሽን ጊዜ በእኛ የተጠቀመ ተነሰ ተናቆ ለማዘር ስቅጣይታል ማሽን የሶስቱ የሶስት ቀጠል እንዳልኩት ወደ ኋላ ቀርፈ ሊገባ እያደረግ ነው። ዶክተር አሚር እንደሚሉት በሚኒስቴር መስሪያ ቤቱ በኩል ማሽኖቹ ተገዝተው ግንባታዎቹን በመጠባበቅ ላይ ናቸው። የሶስቱ ከአንድና እስከ ሶስት ወራት ባለ ጊዜም ይጠናቀቃል ብለዋል። የካንሰር ታማሚዎቹ ወይዘሮ ነጻነትና ወይዘሮ ባትሪ በበኩላቸው እነርሱ ያሳለፉት ስቃይ ሌሎች ታማሚዎች እንዳያሳልፉ ተማጽነዋል። የጡትና የማኅፀን ካንሰርን በተመለከተ ከጨረር ሕክምናው በመለስ ያለውን የግንዛቤ መፍጠርና ሕክምና ጉዳይ ከሌሎች የጳውሎስ ሆስፒታል የሕክምና ባለሙያዎች ጋር ውይይት አድርገናል። በሚቀጥለው ፕሮግራም እመለስበታለሁ። አመሰግናለሁ። ጽዮን ቆንጆ ቅንብር ነበር። ተከታዮቹንም ክፍሎች እንግዲህ እንጠብቃለን። ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። እስከ ማጠቃለያው አድማጮቻችን ከአንድ ጣመ ዜማ ጋር እንተዋችሁ። አንድ ጋብዥል ስቲ ሲሆን ሰለሞን ስቲል ዛሬ ለአንተ እድሉ ይሰጥህ መልካም የእኔ ግብዣ ነው። ተከታዩ ላንችም ሙሉን ምሽት ላይ ያዝሽ። እስከ ማጠቃለያው ከተከታዩ ዜማ ጋር እንተዋችሁ። Sorry I'm the song pinyan Tuna antuci ni izar Wah wah wah wah Se tu vieter se mag Alun vieter አድማጮች አሁን የማጠቃለያ ዜናዎችን አሰማለሁ። በሮይተርስ የዜና ወኪል ዘገባ መሠረት ዛሬ በሱዳን ምስራቃዊ ግዛት በአልገዳሪፍ በደረሰው የሄሊኮፕተር አደጋ በትንሹ ሰባት የአካባቢ ባለሥልጣናት ሞተዋል። ከአደጋው ሰለባዎች መካከልም የክፍለ ሀገሩ አስተዳዳሪና ሦስት የደህንነት ባለሥልጣናት ይገኙበታል ተብሏል። በዛሬው የአውሮፕላን አደጋ ሌሎች ቁጥራቸው ለጊዜው በውል ያልተገለጸ ሰዎችም ጉዳት ደርሶባቸዋል። የክፍለ ሀገሩን የጸጥታ ሁኔታ ለመመልከት ነበር ተብሏል ባለስልጣናቱ ይዘዋወሩ የነበረው። በትክክል የአደጋው ምክንያት ግን እስካሁን ግልጽ አይደለም። የአልገዳሪፍ ክፍለ ሀገር በአብዛኛው በእርሻ መስኩና በግብርና ፕሮጀክቶቹ ይታወቃል። ባለፉት ሁለት ቀናት በህገ ወጥ መንገድ ሲዘዋወር የነበረ 64 ሺህ ዶላር እና 56 ሽጉጦችን በቁጥጥር ስር መዋሉን የገቢዎች ሚኒስቴር አስታውቋል ትላንት ከትላንት በስቲያ ይቅርታ፣ በቶጎ ጫሌ ንግሥቲ ገብረ እግዚአብሔር የተባለች ግለሰብ 6450 ዶላር ደብቃ ወደ ውጭ ለማሸሽ ስትሞክር ተይዛለች ብሏል የሚኒስቴሩ የህዝብ ግንኙነት ክፍል። በዚህ ሁለት አቶ ገብረ ሕይወት ትኩሴና ዘሚካኤል ገብረ ሕይወት የተባሉት ተጠርጣሪዎች በተሽከርካሪ 32 ሞባይል ቀፎዎችን በህገወጥ መንገድ ወደ ሀገር ለማስገባት ሲሞክሩ ተይዘዋል ብሏል ከቅርብ ጊዜ ወዲህ የጉምሩክ ቁጥጥር ስርዓት ተጠናክሮ መቀጠሉ የተገለጸ ሲሆን ህብረተሰቡም ሀገር የሚበጠብጡ ህገወጥ ድርጊቶችን በመጠቆም ትብብር እንዲያደርግ ተጠይቋል። ከየመን ጠቅላላው ህዝብ ሁለት ሦስተኛው ማለትም ሀያ ሚሊዮን የሚሆነው የምግብ ዋስትና የለውም። ለዚህም ዋና ምክንያቱ ያችን ድሮም ደሃ ሀገር ክፉኛ የደቆሳት የእርስ በርስ ጦርነት ነው። የዓለም የምግብ እርሻ ፕሮግራም ፋኦ ዩኒሴፍና የዓለም የምግብ ፕሮግራም ደብሊዩ ኤፍፒ ትላንት በጋራ ያወጡት መግለጫ ግጭቶች በዓለም አስከፊ ለሆነው ሰብአዊ ቀውስ አስተዋጽኦ አድርገዋል ብለዋል። ድርጅቶቹ በመግለጫቸው አክለውም በየመን ዛሬ 15 ሚሊዮን 900 ሺህ ሕዝብ ከእንቅልፉ የሚነቃው ተርቦ ነው፣ የሚላስ የሚቀመስ የለውም ብለዋል። በፈረንሳይ የሎቬስት የሚሉት የተቃውሞ እንቅስቃሴ በሀገሪቱ ዙሪያ እየተካሄደ ሲሆን ትላንት 2000 የሚጠጉ ሰልፈኞች ተይዘው መታሰራቸው ተዘግቧል። አድማጮች ለሰዓቱ ያለን ዜና የሆኑ ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ ለዛሬ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና እኔም ሶሎሞን አባተ ነን። ከኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና እደሩ።